Voice of America. ተቃዋሚ ፓርቲዎች ከአንድ ዓመት ያነሰ ጊዜ ለቀረበው የ2007ቱ አገር አቀፍ ምርጫ ኅብረት ፈጥረው ቢቀርቡ ከ97ቱ በተሻለ የማሸነፍ ዕድል አላቸው ሲሉ አንድ ታዋቂ የሕግ ምሁር አስታወቁ። ሰሞኑን በመኢአድና በአንድነት መካከል የተፈረመውን የውህደት ስምምነት መነሻ በማድረግ ከቪኦኤ ጋር ቆይታ ያደረጉት የሕግ ምሁሩ ዶክተር ያዕቆብ ኃይለማርያም የተቃዋሚዎቹን አለመተባበርም ይተቻሉ። እስክንድር ፍሬው አነጋግሯቸዋል። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የቅድመ ውህደት ስምምነት የተፈራረሙበት ስነስርዓት ከፓርቲዎቹ አመራሮችና አባላት በተጨማሪ ሌሎች እንግዶችም የተገኙበት ነው። ከነዚህ ተጋባዥ እንግዶች መካከል ደግሞ ከ97ቱ ቅንጅት የአመራር አባላት አንዱ የነበሩት ታዋቂው የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ናቸው። በዚህ የውህደት ሂደትና በተቃዋሚዎቹ የትብብር አቅጣጫ ዙሪያ ነው ያነጋገርኳቸው። የሁለቱን ፓርቲዎች የውህደት ሂደት በቅርቡ እንደሚያውቁት በማብራራት ይጀምራሉ። ይህ ቅድመ ውደቱ በጥሩ ሁኔታ ተካሂዷል። እኛ አንድ ሶስት አራት ሆነን በሽምግልና የጀመርነው ነገር ነበረ። ሁለቱ ፓርቲዎች መካከል እየተመላለሳችሁ በመሸምገል በሁለቱ መካከል እየተመላለስን እየሸመገል ነበር። እርስዎ አንድ ብለን ነበርና፣ እነማን እንደሆናችሁ መናገር ይቻላል ወይስ ይቻላል? ዶክተር ዳኛቸው ሁለተኛው ደግሞ ይልማ ይፍሩ፣ ትር አለማየሁ አረዳ እና ራሴን እና አራት፣ ሆነን ነው የጀመርነው እና በመሪዎቹ በኩል ዶክተር አለማየሁንና አቶ ይልማን ያስተዋውቁላ፣ አድማጮች እርሶንና ዶክተር ዳኛቸውን በተደጋጋሚ በእኛም ጣቢያ ቀርባችሁ ስለምታውቁ ብዬ። ዶክተር አለማየው በቅንጅት ጊዜ ሊቀ መንበር ነበሩ። አቶ ይልማን ይፍሉ ደግሞ ብዙ ጊዜ ከፓርቲዎቹ ጋር የቀረበ ግንኙነት የነበራቸው በተቃዋሚ ፓርቲዎች አካባቢ ብዙ ስራ ሲሰሩ የነበሩ ሰው ናቸው። ይቀጥሉልኝ። እና ይህ ውህደት አሁን ያለቀለት ነው ማለት ይቻላል። በስፍራው ነበሩ፣ አጠቃላይ አስተያየት ወስን እየሰጡኝ ነበርና እኛ በሽምግልና ስንመላለስም የነበርንበት ጉዳይ ነው ብለው ነው ያቆሙት። ይቀጥሉልኝ። አሁን እንግዲህ በመሪዎቹም በኩል በአባላቱም በኩል በእውነት በጣም ጉጉት የታየበት ሁኔታ ነበረ። እርግጥ በአንዳንድ መሰናክሎች ምክንያት ሲጓተት ቆይቷል። ሆኖም ግን በአባላቱ በተለይ በአባላቱ ጉጉት እና ግፊት ምክንያት እዚህ ሊደርስ ችሏል። መሪዎቹም በእውነት የአባላቱን ግፊት ተቀብለው ወደ ቅድመ ውህደቱ ለመፈራረም ፈቃደኛ ሆነዋል። እንግዲህ አሁን የሚቀረው ስታፉ ሰራተኛውን የሁለቱም ፓርቲዎች ሰራተኛ ማዋሃድ፣ ንብረታቸውን ማዋሃድ፣ ቢሮቸውን ማዋሃድ ይህን የመሳሰለ ነገር ነው የሚቀረው። ለውህደቱ እንግዲህ ፓርቲው የፓርቲ አመራሮች በኢትዮጵያ ሕዝብ በፊት ቃል ገብተዋል፣ ግብ እንደሚያደርሱት። እዚህ ላይ ዶክተር ያቆብ ለምሳሌ ሁለቱም ፓርቲዎች እርስዎ በቅርበት ያውቋቸዋል፣ ቅንጅት ውስጥ አብራቸው ሰርታችኋል። በተለይ ከመያድ ጋራ ሁለቱ መዋሃዳቸው ስዕላዊ ነገር ይስጡን እስቲ። ምን አይነት ፓርቲ ነው የሚፈጥረው አሁን? መያድ ያሉት በርካታ ቅርንጫፎች በሀገሪቱ ውስጥ አንድነት ያለው ጥንካሬ፣ ሌሎች ሁሉ ተደማምረው ምን አይነት ፓርቲ ነው የሚስሉት እርስዎ? እንግዲህ አዲሱ ፓርቲ እንግዲህ አዲሱ ፓርቲ እኔ መሆን ያለበት የምለው በእውነት አንድ ተቃዋሚ አውራ ፓርቲ መኖር አለበት። ኢህአዴግን በምርጫ መፋለም የሚቻለው አንድ አውራ ፓርቲ ኖሮ ፓርቲዎቹ ተዋህደው ቢያንስ ባይዋሃዱ እንኳን ተባብረው ቢፋለሙ በምርጫ ሊያሸንፉ ይችላሉ የምል እምነት አለኝ። ሆኖም ግን እንደውም በእውነት በአሁኑ ጊዜ በኑሮ ውድነት በየቀኑ በሚሰማው የሰብአዊ መብት ጥሰት ሮሮ እንደዚሁ በህዝባዊ አገልግሎት ጦት መብራት፣ ውሃ፣ ኤሌክትሪክ በቴሌፎን በመሳሰለው ጦት ምክንያት ህዝቡ በጣም የተበሳጨበት ጊዜ ነው። በእውነት ኢህአደግ እንዳውም መምራት ተስኖታል የሚባልበት ጊዜ ደርሰናል። ህዝቡ ለውጥ ይፈልጋል። በእርግጥ እንዲያውም ከ97 አመተ ምህረት የተቃዋሚዎቹ ውህደት ፈጥረው በዛ አይነት ፈጥረው ለምርጫ ቢቀርቡ ከዘጠና ሰባት የተሻለ ሁኔታ አለ። የህዝቡ ምሬት በጣም ሰማይ ደርሷል ማለት ይቻላል። እርግጥ በዘጠና ሰባት ብልጭ ድርግም ያለው የዴሞክራሲያዊ ሂደት በአሁኑ ጊዜ አለ ማለት አይቻልም። ሆኖም ግን ፓርቲዎቹ እንዲህ አይነት ሐሞት ቢኖራቸው በዘጠና ሰባት የታየው ቁርጠኛነት ቢኖራቸው ምናልባት ምርጫውን ሊያሸንፉ ይችላሉ። ግን እኔ ጥርጣሬ የዛን አይነት ውህደት ሊፈጥሩ ይችላሉ ወይ በምርጫስ ቢያሸንፉ ኢህአዴግ ስልጣኑን ይለቃሉ የሚለው በጣም አጠያያቂ ነገር ነው ሁለቱ ፓርቲዎች እንግዲህ የሚቀራቸው የተዋሃደ ጉባኤ መጥራት የሁለቱን ነው እና ያለቀለት ነው ማለት ይቻላል ወይ ቅድም ያነሳት ጥያቄ በድጋሚ አሁን ውህደቱ አልቆለታም ምክንያቱም ጫፍ ከደረሱ በኋላ የተደናቀፉ ውህደቶች ታይተው ስለሚያውቁ ነው በዚህ ሀገር ታሪክ እርግጥ ጫፍ ደርሰዋል ማለት አስቸጋሪ ነው አሁንም ቢሆን በአመራሮቹ በጎ ፈቃድ፣ በአባላቱ ግፊት ላይ የተወሰነ ነገር ነው እንጂ አሁን ያለቀለት ነው። ጉዳዩ ተደምድሟል ማለት አይቻልም። በእውነት እንደውም ትልቁ ስራ እንደውም ወደፊት የውህደቱን አሁን እኮ ቅድመ ውህደት ነው። ትልቁ ስራ የሚሆነው በቅንጅት እንዳየ ነው። ንብረት የማዋሃድ ጽፈት ቤት የማዋሃድ ሰራተኛ የማዋሃድ ይሄ ሁሉ ገና ከጀ- ከኋላ ያለ ነገር ነው እና ነገሩ አልቋል ማለት አይቻልም። ይሄ በሁለት ሰባት የሚኖረውን የተቃዋሚዎች አሰላለፍ ፍንጭ የሰጠ ነው። በ27 ዓመት ምርጫ ወቅት ሊኖር ለሚችለው የተቃዋሚዎች አሰላለፍ ፍንጭ የሰጠነው ነው ማለት ይቻላል? ወይስ ለምሳሌ ከአንድ አንድነትና መያር ተዋህዶ አዲስ ፓርቲ ይፈጠራል። እንደገና አዲሱ ፓርቲ ከሌሎች ተጨማሪ ፓርቲዎች ጋር እንዲዋሃድ ነው የሚጠበቀው? እርስዎ እስከሚያውቁት ድረስ እኔ እስከማውቀው ድረስ ውህደቱ በዚህ ብቻ አያቆምም። በእውነት ደግሞ ብዙ ፓርቲዎች ተመሳሳይ ፕሮግራም ነው ያላቸው፣ ተመሳሳይ ፖሊሲ ነው ያላቸው እና ሊያዋህድ የማይችል ምንም ነገር የላቸውም። በእውነት ብዙዎቹ ፓርቲዎች እንደውም መኖር ያልነበረባቸው ናቸው። በእውነት አንድነት፣ መያድና ሰማያዊ ፓርቲ ለምሳሌ በጣም ተመሳሳይ ፕሮግራም ነው ያላቸው። በመሰረቱ እንደውም የቅንጅት ፕሮግራም ነው። እና እነኚህ ፓርቲዎች እንዲ መዋሃድ እንኳን ባይሆን መተባበር ይኖርባቸዋል። በምርጫ ሰዓት ለምሳሌ ኢህአደግ በ20 ፐርሰንት እንኳን ቢያሸንፍ በአሸናፊነት ወጥቶ አገር ሊያስተዳድር ይችላል። 80 ፐርሰንቱ ተቃዋሚዎች ቢያሸንፉ እንኳን ድምፁ ከተከፋፈለ ድምፁ ስለሚከፋፈል ላሸንፎ ይችላሉ። ኢህአዴግ በ20 ፐርሰንት ብቻ አገር ሊያስተዳድር ይችላል። እና ይህንን ተቃዋሚዎች ይህንን መረዳት ይኖርባቸዋል። በእውነት በጣም ይህን ሁሉ ከዚህ በፊት በቅንጅት የታየው አይነት ትብብር የታየው አይነት ጥንካሬ የታየው አይነት ውህደት አሁን ይገኛል ብሎ ተስፋ ከማድረግ በስተቀር በእርግጠኛነት መናገር አይቻልም። ሆኖም ኢትዮጵያ ከተቃዋሚዎች መተባበር፣ ከምርጫ ከዲሞክራሲና ከፍትህም በላይ አሳሳቢ በሆነ ሁኔታ ውስጥ ትገኛለች ብለዋል የህግ ምሁሩ ዶክተር ያዕቆብ ኃይለማርያም። እናም የ2007ቱ አገር አቀፍ ምርጫ ወደፊት እንዲገፋ ከዚያ በፊትም የብሔራዊ እርቅ ጉባኤ እንዲካሄድ ጥሪ አቅርበዋል። ዲሞክራሲ፣ ፍትህ እንደርስበታለን፣ መጀመሪያ የአገራችን ህልውና እናረጋግጥ። እስቲ በዚህ ዙሪያ የሰጡትን ሰፋ ያለ ማብራሪያ በሌላ ዝግጅት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ